የዲደብሊው ዜና አመሰግናለው። ልደት ጤና ይስጥልኝ። አድማጮች እንደምናመሻችሁ፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። በአዲስ አበባ የሁለት ቀናት የስራ ጉብኝት ያደረጉት ጀኔራል መሐመድ አምዳን ዳጋሎ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በሁለትዮሽ ጉዳዮች ላይ ውይይት ማድረጋቸው ተገለጸም። የሱዳን ሉዓላዊ ምክር ቤት ምክትል ፕሬዚዳንት ጀኔራል መሐመድ አምዳን ዳጋሎ ሐሚቴ በበኩላቸው በኢትዮጵያ ጉብኝታቸው ከሀገራቱ ከሀገሪቱ መሪዎች ጋር መገናኘታቸውን አስታውቀዋል። በኢትዮጵያ የክልል መለያ ሰሌዳዎችን የሚያስቀር ረቂቅ አዋጅ ለፓርላማ ተመራ በሚል በተለያዩ ማህበራዊ ሚዲያዎች እየተሰራጨ ያለው መረጃ የተሳሳተ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። በየመን በአንድ እስር ቤት ላይ በደረሰ የአየር ጥቃት የሟቾች ቁጥር 87 መድረሱን የእርዳታ ድርጅቶች አስታወቁም። በሳውዲ መራሹ ጦር በተፈጸመው በዚሁ የአየር ጥቃት ዛሬ አምስት ተጨማሪ አስክሬኖች ከተገኙ በኋላ ቁጥሩ ማሻቀቡ ተገልጿል። ዩክሬን ከአፍቃሪ ሩሲያ ግለሰቦችና ቡድኖች ራሷን መከላከል እንደምትቀጥል ዛሬ አስታወቀች። ዩክሬን በቡድኖቹ ላይ እርምጃ መውሰድ እንደምትቀጥል የገለጸችው ብሪታንያ ሩሲያ በኪየቭ አፍቃሪ ሩሲያ መሪ ልታስቀምጥ ትሻለች የሚል መግለጫ ማውጣቷን ተከትሎ ነው። ዜናውን በዝርዝር በአዲስ አበባ የሁለት ቀናት የስራ ጉብኝት ያደረጉት ጀኔራል መሐመድ አምዳን ዳጋሎ ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ ጉዳዮች ላይ ውይይት ማድረጋቸው ተገለጸ። የሱዳን ሉዓላዊ ምክር ቤት ምክትል ፕሬዚዳንት ጀኔራል መሐመድ አምዳን ዳጋሎ ሄሜቴ በበኩላቸው በኢትዮጵያ ጉብኝታቸው ከሀገሪቱ መሪዎች ጋር መገናኘታቸውን አስታውቀዋል። ኢትዮጵያ ከሱዳን ጋር ተቀራርባ ለመስራት ከመግባባት ላይ መድረሷን ለጀኔራሉ አሸኛኘት ያደረጉላቸው የመከላከያ ሚኒስትሩ ዶክተር አብርሃም በላይ ገልጸዋል። ዶክተር አብርሃም ጀኔራሉ በአዲስ አበባ በነበራቸው የሁለት ቀናት ጉብኝት አብረንና ተቀራርበን መስራት እንደሚገባን ተግባብተናል ብለው መናገራቸውን የኢትዮጵያ ዜና አገልግሎት ዘግበዋል። ጀኔራል ዳጋሎ በትዊተር ገጻቸው ባሰፈሩት መልእክት ደግሞ የኢትዮ ሱዳን ታሪካዊ ግንኙነት በመከባበርና የጋራ ጥቅምን ባስከበረ መልኩ የተረጋገጠ ነው ብለዋል። አዲስ አበባን በመጎብኘታቸው መደሰታቸውን የገለጹት ሐምዳን ዳጋሎ የዚችን ውብ ሀገር መሪዎች በወንድማማችነት መንፈስ በማግኘቴ ተደስቻለሁ ብለዋል። በጉብኝታቸውም የሁለቱን ሀገራት ግንኙነት ጥልቀትና ጥንካሬ እንደሚያረጋግጥ ሄሜቲ ጠቅሰዋል። ጄኔራሉ ዛሬ ጉብኝታቸውን አጠናቀው ወደ ካርቱም ተመልሰዋል። ሱዳንና ኢትዮጵያ በአወዛጋቢው የአልፋሸጋ ግዛት ይገባኛል ከገቡበት የድንበር ውጥረት ወዲህ ጄኔራል አምዳን ዳጋሎ ኢትዮጵያን የጎበኙ የሱዳን ከፍተኛ ባለስልጣን ናቸው። በኢትዮጵያ የትግራይ ክልል ጦርነት መቀስቀሱን ተከትሎ የሱዳን ወታደሮች አብዛኛውን የአወዛጋቢውን የአልፋሽጋ ግዛትን በቁጥጥራቸው ስር ካዋሉ አንድ ዓመት አለፈው። በኢትዮጵያ የክልል መለያ ሰሌዳዎችን የሚያስቀር ረቂቅ አዋጅ ለፓርላማ ተመራ በሚል በተለያዩ ማህበራዊ ሚዲያዎች እየተሰራጨ ያለው መረጃ የተሳሳተ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። ሚኒስቴሩ ዛሬ በይፋዊ የፌስቡክ ገጹ ባወጣው መግለጫ መረጃው የተሳሳተና ከረቂቅ አዋጁ ይዘት ውጭ መሆኑን ለማሳወቅ እንወዳለን ብሏል። በቀድሞ አዋጁ የነበረው የተወሰኑ ክልሎች የተሽከርካሪ ታርጋ ዝርዝር የያዘ አባሪ በዚህ ረቂቅ አዋጅ የቀረው መንግስት ተጨማሪ ክልሎች ሲወጡ በየጊዜው አዋጁን ማሻሻል ሳያስፈልገው ተግባራዊ ለማድረግ እንዲችል ታስቦ መሆኑ ይታወቅልን ብሏል። በመቀጠልም የክልል መለያ ሰሌዳን ከተሽከርካሪዎች ላይ የማንሳት የረቂቅ አዋጁ ሀሳብና ይዘት አካል እንዳልሆነ ሊታወቅ ይገባል ሲል ሚኒስቴሩ አሳስቧል። አዋጁ በቅርቡ ለሕዝብ ተወካዮች ምክር ቤት ቀርቦ ከሚመለከታቸው አካላት ጋር ሰፊ ውይይት ተደርጎና አስፈላጊው ማሻሻያ ተደርጎበት እንደሚጸድቅ ሚኒስቴሩ በመግለጫው አመልክቷል። ይህ yeah, ዶቸ ቬለ ነው። በየመን በአንድ እስር ቤት ላይ በደረሰ የአየር ጥቃት የሟቾች ቁጥር 87 መድረሱን የእርዳታ ድርጅቶች አስታወቁም። በሳዑዲ መራሹ ጦር ሳይፈጸም አልቀረም በተባለው በዚሁ የአየር ጥቃት ዛሬ አምስት ተጨማሪ አስክሬኖች ከተገኙ በኋላ የሟቾች ቁጥር ማሻቀቡ ተገልጿል። በየመን የሁቲ አማጽያን ጠንካራ ይዞታ እንደሆነች በተነገረላት የሳዳ ግዛት እስር ቤት ላይ የደረሰውን የአየር ጥቃት ተከትሎ የነብስ አድን የፍለጋ ስራ ትናንት ቅዳሜ ምሽት መጠናቀቁን በየመን የድንበር የለሽ ሐኪሞች ተልዕኮ አስተባባሪ አህመድ ማሀት ተናግረዋል። በአየር ጥቃቱ ከተገደሉ 87 ሰዎች በተጨማሪ 266 ሰዎች ቆስለዋል። በሌላ በኩል ደግሞ ሳዑዲ አረቢያ መራሹ ጥምር ጦር በወደብ ከተማዋ ሆዳይዳ በሰነዘረው ሌላ የአየር ጥቃት የቴሌኮሚኒኬሽን መሰረተ ልማትን በማውደሙ የኢንተርኔት አገልግሎት መቋረጡን የአሶሼትድ ፕሬስ ዘገባ ያመለክታል። ማሊ ውስጥ አንድ የፈረንሳይ ወታደር መገደሉን የፈረንሳይ መከላከያ ሚኒስቴር አስታወቀ። በጥቃቱ ከተገደለ ወታደር በተጨማሪ ሌሎች ዘጠኝ ወታደሮች መቁሰላቸው ተነግሯል። የወታደሩ ሞት የፈረንሳይ ወታደሮች ማሊ ከሰፈሩ ባለፉት ዘጠኝ ዓመታት የተገደሉ ወታደሮችን ቁጥር 53 አድርሶታል። ግድያው ፈረንሳይ ለማሊ የምታደርገውን ወታደራዊ ድጋፍ ታቆም እንደው በምታጤንበት ወቅት መሆኑን የፈረንሳይ ዜና አገልግሎት ዘግቧል። የፈረንሳይ መከላከያ ሚኒስቴር እንዳስታወቀም ወታደሩ የተገደለው በማሊ ሳልቮ በተሰኘች የፈረንሳይ ወታደራዊ የጦር ሰፈር በተፈጸመ ተከታታይ የመድፍ ጥቃት ነው። ጥቃቱ በተፈጸመበት አካባቢ ከአልቃይዳ ጋር ግንኙነት እንዳለው የሚነገርለት የጂአይኤም አማጺ ቡድን በስፋት የሚንቀሳቀስበት አካባቢ እንደሆነ ዘገባው አመልክቷል። ፕሬዚዳንት ኢማኑኤል ማክሮ የወታደሩን መገደል አስመልክተው በሳህል ሀገራት የተሰማሩ ወታደሮቻቸው ላሳዩ ድፍረትና ትጋት አመስግነው በእነርሱ ላይ ያላቸውን እምነት ይገልጻሉ ማለታቸውን ከቢሯቸው የወጡ መግለጫዎች ጠቁመዋል። ዩክሬን ከአፍቃሪ ሩሲያ ግለሰቦችና ቡድኖች ራሷን መከላከል እንደምትቀጥል ዛሬ አስታወቀች። ዩክሬን በቡድኖቹ ላይ እርምጃ መውሰድ እንደምትቀጥል የገለጸችው ብሪታንያ ሩሲያ በኪየቭ አፍቃሪ ሩሲያ መሪ ልታስቀምጥ ትሻለች የሚል መግለጫ ማውጣቷን ተከትሎ ነው። የፕሬዚዳንት ቮልዶሚር ዘሌንስኪ የቅርብ አማካሪ ማይክሄሎ ፖድሊያክ ግዛታችንን ለማተራመስ ወይም ወራሪዎችን ለመርዳት የሚንቀሳቀሱ ማናቸውንም ወገኖች አንታገስም፣ መዋቅራቸውን የማፍረስ ተግባራችንን እንገፋበታለን ብለዋል። ይህ በእንዲህ እንዳለ ብሪታንያ በሳምንቱ መጨረሻ ቀናት ባወጣችው መግለጫ ሩሲያ በኪየቭ አፍቃሪ ሩሲያ መሪ ልታስቀምጥ እንደምትሻ መረጃ ማግኘቷን አስታውቃለች። ባለፉት ጥቂት ሳምንታት ሩሲያ በታንኮችና ብረት ለበስ ተሽከርካሪዎች የተደገፉ በአስር ሺዎች የሚቆጠሩ ወታደሮቿን ድንበር ላይ ማስፈራውን ተከትሎ በሀገራቱ መካከል የተፈጠረው ውጥረት ተባብሷል። ይህ ዶች ቬለ ነው። አድማጮች ዜናውን ለማብቃት ርዕሶቹን አንዳፍታል አስታውሳችሁ በአዲስ አበባ የሁለት ቀናት የሥራ ጉብኝት ያደረጉት ጀኔራል መሐመድ አምዳን ዳጋሎ ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ ጉዳዮች ላይ ውይይት ማድረጋቸው ተገለጸም። የሱዳን ሉዓላዊ ምክር ቤት ምክትል ፕሬዚዳንት ጀኔራል መሐመድ አምዳን ዳጋሎ በበኩላቸው በኢትዮጵያ ጉብኝታቸው ከሀገሪቱ መሪዎች ጋር መገናኘታቸውን አስታውቀዋል። በኢትዮጵያ የክልል መለያ ሰሌዳዎችን የሚያስቀር ረቂቅ አዋጅ ለፓርላማ ተመራ በሚል በተለያዩ ማህበራዊ ሚዲያዎች እየተሰራጨ ያለው መረጃ የተሳሳተ ነው ሲል የትራንስፖርት ና ሎጂስቲክስ ሚኒስቴር አስተባበለም። በየመን በአንድ እስር ቤት ላይ በደረሰ የአየር ጥቃት የሟቾች ቁጥር 87 መድረሱን የእርዳታ ድርጅቶች አስታወቁም። በሳውዲ መራሹ ጦር ሳይፈጸም አልቀረም በተባለው በዚሁ የአየር ጥቃት ዛሬ አምስት ተጨማሪ አስክሬኖች ከተገኙ በኋላ የሟቾች ቁጥር ማሻቀቡ ተገልጿል። ዩክሬን ከአፍቃሪ ሩሲያ ግለሰቦችና ቡድኖች ራሷን መከላከል እንደምትቀጥል ዛሬ አስታወቀች። ዩክሬን በቡድኖቹ ላይ እርምጃ መውሰድ እንደምትቀጥል የገለጸችም ብሪታንያ ሩሲያ በኪየቭ አፍቃሪ ሩሲያ መሪ ልታስቀምጥ ትሻለች የሚል መግለጫ ማውጣቷን ተከትሎ ነው። ዜናው በዚሁ አበቃ። ጤና